በሰሜን ጎንደር ዞን ደባርቅ ከተማ በመንግስትና በፋኖ ቡድን ታጣቂዎች መካከል ትናንት በነበረው ግጭት ወደ ደባርቅ አጠቃላይ ሆስፒታል ቆስሎ ከገቡት ውስጥ ሁለት ሰዎች ሲሞቱ የሶስት ዓመት ህፃን ጨምሮ 28 ሰዎች መቁሰላቸውን የሆስፒታሉ ስራ አስኪያጅ አስታውቀዋል። ስራ አስኪያጁ አቶ አለ አምላክ ዛሬ ለአሜሪካ ድምፅ ሲናገሩ ከሟቾቹ ውስጥ አንድ ታጣቂና አንድ ሲቪል ናቸው ብሏል። ወደ ሆስፒታል ሳይደርሱ የህፃኑን አባት ጨምሮ ከሰባት በላይ ሰዎች መሞታቸውንም አክለው ገልጸዋል። በተመሳሳይ በዳባት ከተማ ትላንት በነበረው ግጭት ከስድስት በላይ ቤቶች በከባድ መሳሪያ ተመትተው መመለከታቸውን በወረዳው ጸጥታ ለማስከበር ስራ ሲዘዋወሩ እንደነበር የተናገሩት የጭላ ቀበሌ ዋና አስተዳዳሪ አቶ ምናለ ግንብን ናቸው። በሰሜን ጎንደር ዞን በሁለቱ ወረዳዎች ተጨማሪ መረጃ ለማግኘት የሰሜን ጎንደር ዞን ምክትል ዋና አስተዳዳሪና የሰላም ና ጸጥታ ኃላፊ አቶ ቢሚሮካሴ የእጅ ስልክ ላይ ብንደውልም ስልካቸው ባለማንሳታቸው ምክንያት ምላሻቸውን ማካተት አልቻልንም። የአማራ ፋኖ ጎንደር ህዝብ መምሪያ አስተዳደር ኃላፊ ነኝ ያሉት አቶ አንተነ ድረስ የፋኖ ታጣቂዎች ግጭቶች መኖራቸውን ገልጸው የፋኖ ታጣቂዎች በንጹሐን ዜጎች ላይ ያደረሱት ጉዳት የለም ብለዋል። በተመሳሳይ ዛሬ አነጋጉ ላይ ጀምሮ ከሰዓት ድረስ በጎንደር ከተማ የከባድ መሳሪያ ድምፅ ሲሰማ መሆኑን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናግረዋል። አስቴር ምስጋናው በዚህ ጉዳይ ላይ ተጨማሪ አላት በሰሜን እና በማዕከላዊ ጎንደር ዞኖች ከትናንትና መስከረም 6 2017 ዓ.ም ጀምሮ እስከ ዛሬ ከሰዓት ድረስ በመንግስትና በፋኖ ቡድን ታጣቂዎች መካከል እንደገና ባገረሸው ግጭት ሰዎች መሞታቸውንና ንብረት መውደሙን የአካባቢው ባለስልጣናት እንዲሁም ነዋሪዎች ለአሜሪካ ድምፅ አረጋግጠዋል። በሰሜን ጎንደር ዞን ደባርቅ ከተማ ትናንት ረፋዱ ላይ በነበረው ግጭት በርካታ ሰዎች ወደ ደባርቅ አጠቃላይ ሆስፒታል ቆስለው እንደገቡና ከነዚህ ውስጥ አንድ ታጣቂና አንድ ሲቪል መሞታቸውን የሆስፒታሉ አስተዳዳሪ አቶ አለ አምላክ ለአሜሪካ ድምፅ ተናግረዋል። ከሰዓት ነው ብዙ ቁስለኞች የገቡት። ብዙዎቹ ስብል ናቸው። ህጻናትን ጨምሮ ኦልሞስት ከሰላሳ ያላነሱ ቁስለኞች ከእኛ ደርሰው የሞቱ ሁለት ናቸው አንድ ስዝል ና አንድ ሳታጅ በብዛት በስዝል ከመቶ ተገቡ ናቸው። አቶ አለ አክለውም ወደ ሆስፒታል ሳይመጡ የሞቱ ሰዎች ትናንትናና ዛሬ የቀብር ስርዓታቸው መፈጸሙን ነግረውናል። ከአንድ ቤተ ክርስቲያን ብቻ ዛሬም ከትላንት ጀምሮ የቀብር ስነ ስርዓት ነበር። በክርስቲያል ነ የሞቱት ረ እኔም አውቀውን አሁን ሚካኤል ጠዋት ስድስት አስከሬን ሲቀበር አይቻለሁ። አሁን አረጋ ቤተ ክርስቲያን ትላንት አንድ ስጅል ከልጁ ጋር ተመትቶ ልጅየው በአጋጣሚ ከኛ ኦፐሬሽን ተሰርቶለት ተኝቶ ነው ያለው። አባትየው ትላንት አሁን አረጋ ቤተ ክርስቲያን ተቀብረዋል። ትክክለኛ መረጃ ካለ እንኳ ሰባት ሰዎች ተቀብረዋል ማለት ነው፣ ከኞቹ ጋር ከገቡት ጋር ነው። ስራ አስኪያጁ በማምራሪያቸው በሆስፒታሉ እና ሆስፒታል ሳይደርሱ እንደ ሞቱ ከገለጿቸው ዘጠኝ ሰዎች ምን ያህሉ ሲቪሎች እንደሆኑ ከመጥቀስ ተቆጥበዋል። ታጣቂ በማለት የገለጹት የመንግስትን ወይም የፋኖ ኃይሎችን እንደሆነም ግልጽ አላደረጉም። የደባርቅ ከተማ ነዋሪ የሆኑና ለደህንነታቸው ስለሚሰጉ ስማቸውን በይፋ እንዳንጠቅስ የጠየቁን አንድ ግለሰብ በከተማው የሚያውቋቸው ንጹሐን ዜጎች ጨምሮ ሰዎች መሞታቸውን ነግረውናል። ረስተደባረ ሰውን በየቦታው ተበትሮ ነበር። እኔ እንደምታ መከላከያና ፋኖ ማለት ነው የመጡት ይሄ ፋኖዎቹ ከሰባት ሰዓት ሚንባይ ነው ሰባት ሰባት ሰባት ሰዓት ድረስ አጠቃላይ እኔ በዐይን ያየኋቸው ስምንት ሞተዋል። አንድ ሴት ብዙ አንሳ ነዛ ተመታለች። ቤትም ተመታ፣ ሰው ተመታ። ሳልታወቀም ገና ሰው በየ ሠርቶ በየቤቱ ሆኖ ነው እንጂ ገና ያልተገለጠ አለ። ገና በመቶ እኔ በዐይን ያየኋቸው እነሱም ተወላጅ እዛው አካባቢ ወጣቶች ናቸው። ሌላው በተመሳሳይ ምክንያት ሰሚያ ይጠቀስ ያሉን አንድ የደባርቅ ሆስፒታል ሰራተኛ በኪዳነ ምሕረት እና በማርያም ቤተ ክርስቲያን የሚያውቋቸው ሰዎችን መቅበራቸውን ተናግረዋል። ዛሬ ግና ቤተክርስቲያን ማርያም ቤተክርስቲያን ላይ ሁለት ሰው ቀብረናል፣ ኪዳነ ምህረት ሁለት ንጹሐን ማለት ናቸው። ከእነዚህ ሁሉ ቀብር ላይ ተገኝተዋል? እርሶ ከአራቱ ነበረ? ከኪዳነ ምህረቶችና ከማርያም ጎትት ላይ ዛ ነበርኩ ከሁለቱ በመንግስት ታጣቂዎች እና በፋኖ ቡድን ታጣቂዎች መካከል ትላንት በነበረው ግጭት ወደ ዳባት ከተማ ዘልቆ እንደነበር የአካባቢው ባለስልጣናት እና ነዋሪዎች ዛሬ ለአሜሪካ ድምጽ ተናግረዋል። ጸጥታን ለማስከበር በወረዳው ሲዘዋወር ነበር ያሉን በዳባት ወረዳ የጭና ቀበሌ አስተዳዳሪ አቶ ምናለ ግንብነ ዳባት ከተማ ላይ መኖሪያ ቤቶች በከባድ መሳሪያ ተመትተው መመልከታቸውን አረጋግጠዋል። የሞቱ ንጹሐን ዜጎች መኖራቸውን ግን ያገኙት መረጃ እንደሌለ አክለዋል። ዛሬ አሁን ተኩስ መውጣ አሁን ይሄ ነው። ጠዋት የተወሰኑ ነበሩ። የተወሰኑ ቤቶች ምናምን ደግሞ የተመቱ አሉ። በግምት አንድ ስድስት አራት ብቻ ይመታል እኔ ባይኔ ይሉት እዛ በላይ ግን ተመትቶ ይሆናል ብዬ ገምታለሁ። በዳባት ወረዳ ጭላ ቀበሌ ውስጥ በአለም ዋጭ የስደተኞች መጠለያ ጣቢያ የሚገኙ የኤርትራ ስደተኞች በግጭቱ ጉዳት እንዳልደረሰባቸው የስደተኞች ተወካይ መርጌታ ሰለሞን ተስፋ ሚካኤል ተናግረዋል። ሁሉም ስደተኞች ከቤቱ ተሸንፍፎ ነው ያለው። እንቅስቃሴው ገድበ ከቤቱ ነው ተኝት ያለው። ከቤቱ ቁጭ ብሎ ወደ አንዳንዱ እየተለ እንቅስቃሴ ማድረግ ይኖራል። ጦርነት ነው። የጭላ ቀበሌ አስተዳዳሪ አቶ ምናለ ግንብነህ በበኩላቸው የጸጥታ ኃይሉ ለስደተኞች ልዩ ጥበቃ ማድረጉን ተናግረዋል። የጸጥታ ኃይሉ በመያዝ ወደ አንድ መቶ ምናምን መናያደ መጻት ያለ ነው። ምንም ነገር የለም። ከነሱ አካባቢ ድምፅ ምናምን የለም። ሰርጎ ገብ ሌባ በዚህ ወቅት እንዳይገባባቸው እንዳይጎዱ ሌሎች እነሱንም ያው ስደተኞቹ ወደ ሌላ ቦታ ለመስደድ የሚጎሰጉት አካል ምስካለ ድረስ በሌላ ነገር እንዳይራመድባቸው አዛውን ያደር ከዳባት ከተማ ወጣ ብሎ የሚገኘው ሽመላኮ በመባል የሚታወቀው የትግራይ ተፈናቃዮች በሚገኙበት መጠለያ ጣቢያ ያሉ ተፈናቃዮች ጣቢያውን ለቀው መሰደዳቸውን የተፈናቃዮቹ ተወካይ ሙሉ ጌታ አስመላሽ ለአሜሪካ ድምጽ ተናግሯል።

በሰሜን ጎንደር ዞን በሁለቱ ወረዳዎች በፋኖ እና በመንግስት ታጣቂዎች ስለተነሳው ግጭት ተጨማሪ መረጃ ለማግኘት የሰሜን ጎንደር ዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ ጽፈት ቤት ኃላፊ አቶ ቢምረው ካሳ የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልም። በሌላ በኩል ዋሽንግተን ለሚገኙ የአሜሪካ ድምጽ ባልደረቦች በዚህ ጉዳይ ላይ አስተያየታቸውን የሰጡ የአማራ ፋኖ ጎንደር እዝ መምሪያ አስተዳዳሪ ኃላፊ ነኝ ያሉት አቶ አንተነህ ድረስ ኖ ታጣቂዎች ሰሞኑን በጎንደር እና ወሎ የተለያዩ ቦታዎች መቆጣጠራቸውን በመግለጽ ግጭቶች መኖራቸውን አረጋግጠዋል። በንጹሐን ዜጎች ላይ ጉዳት ያደረሱት የመንግስት ኃይሎች ናቸው ሲሉ ወንጅለዋል። በንጹሐን ላይ ፊት ለፊት ተኩሰዋል። ንጹሐን ዜጎች ተጎድተዋል። ስለዚህ የአማራ ፋኖ በዚህ ላይ እጁ የለበትም። በንጹሐን ላይ ሊተኩስ አይችልም። ለምን እዚህ በፊትም በርካታ ማህበረሰብ በሚኖርበት ነፃ ቀጠና ላይ እንደዚህ አይነት ወንጀል ተፈጽሞ አያውቅም። በተመሳሳይ ዛሬ አነጋጉ ላይ ጀምሮ በታሪካዊቷ እና በጥንታዊቷ የጎንደር ከተማ ከፍተኛ የሆነ የተኩስ ድምፅ ሲሰማ መዋሉን ያነጋገርናቸው የከተማው ነዋሪዎች ገልጸዋል። ስማቸው ቢጠቀስ ችግር ሊገጥማቸው እንደሚችል በመግለጽ ስማቸውን በሚስጥር እንድንይዝ የጠየቁ ግለሰብ ዛሬ በከተማው እኩለ ቀን ላይ የነበረውን ድባብ እንዲህ ነግረውናል። ጎንደር ሰላም አይደለም። በሰዓት አካባቢ ጀምሮ ነው ተኩስ ይሰማ ነበር። ዩኒቨርሲቲው አካባቢ አዘዞ እና አንዳንድ ጊዜ እርስ በርስ ተኩስ ይመስል ነበር የነፍስ ወከፍ መሳሪያዎች። ጠዋቱ እንዳልኩሽ ዩኒቨርሲቲው አካባቢ የነበረ ሰዓት ነው እስከ አምስት ሰዓት ስድስት ሰዓት አካባቢ እንጂ አሁን የነፍስ ወከፍ መሳሪያ አይሰማም። ከዚያ በኋላ የከባድ መሳሪያ ድምጽ ነው የሚሰማው መጨረሻ ከሰዓት በኋላ ከዩኒቨርስቲው አካባቢ እየራቀ ወደ አዘዞ አቅጣጫ ሄደ ያው ድምፁን ማለት ነው ከቤቱ ነው በመስማት ከዚያ በኋላ ከባድ መሳሪያ አሁንም ይወድቃል ከአዘዞ ጦር ካምፕ ይመስላል ወደ ምስራቅ የሚወድቀው ነው እኛን የሚሰማን ወደዚያ ይወድቃል ምስራቅ ማለት ወዴት አካባቢ ነው ምስራቅ ማለት ወደ ሰሜን አቅጣጫ ማለት ነው ወደ ደባርቅ ወደ ወገራ ወይም ደግሞ ፈንጠር የሚባል ቦታ አለ ገጠር ወደዚያ ነው በቀበሌ አስራ ስምንት ጀርባ ማለት ነው። ባምባ ጊዮርጊስ እና ወደ በለስ አቅጣጫ ማለት ነው። ነዋሪው በምን ሁኔታ ውስጥ ነው ያለ? እንቅስቃሴ የለም። ከቤት ነው ያለው ነዋሪው ሁሉም፣ እኔንም ጨምሮ ማለት ይቻላል። ያው ከቤት ሆኖ መስማት ነው። በማን መካከል ተኩሱ ይደረግ? ማን ይሁን ምን ይሄ ነው የሚባል ነገር የለም። ብቻ የተኩሱ ምንትን ነው አቅጣጫ ነው የምንሰማው። ከተማ ዘብትላጅ ብሏል እንግዲህ ምን እንደሚከሰት የምናውቀው ነገር የለም። አሁን ጭናኔ እያወራል እና አለ ተኩሱ በርበት ይሰማል። በከተማው ምንም አይነት እንቅስቃሴ የለም። ሁሉም ቤቱን ዘግቶ ተቀምጧል። ስለ ደህንነታችን የምንጠያየቀው በስልክ ነው። ያለን አርጋው የሚባል የጎንደር ከተማ ነዋሪ ነው። ጀምሮ አሁን በከባድ መሳሪያ ነው ሁለቱ የሚመላለሱት በአራዳ አቦ የሚባል አለ በዛ ተራራው ነው እና በዩኒቨርሲቲ ተራራው ነው። በሽ ና በመድፍ ነው የሚታፈሱ ቀትር ላይ በከተማው የነበረው የቶክስ ድምጽ ማምሻውን የቀነሰ ሲሆን ጎንደር ዙሪያውን በርቀት የከባድ መሳሪያ ድምጽ አሁንም እንደሚሰማ ይኸው ነዋሪ አመሻሹን ነግሮናል። በጎንደር ከተማ ዙሪያ ግጭት መኖሩን የተናገሩት የአማራ ፋኖ ጎንደር እዝ መምሪያ አስተዳደር ኃላፊ ነኝ ያሉት አቶ አንተነህ ድረስ የከተማዋን አብዛኛው ክፍል ተቆጣጥረናል ሲሉም ለአሜሪካ ድምጽ ተናግረዋል። ሌላው ጎንደር ከተማ በዛሬ ሁለትና ትናንትና በሁለት አቅጣጫ ፋኖ ሰብሮ በመግባት ከተማውን አብዛኛው ክፍል ተቆጣጥሯል። እንዲሁም ፎቁች የሚባል ሸዋ ዳቦ ማራኪ አካባቢ አዘዞ በአብዛኛው ቀጠና በፋኖ ቁጥጥር ስር ይገኛል። የአሜሪካ ድምጽ የፋኖ ቡድን ታጣቂዎችን ጎንደር ከተማን ጨምሮ በተለያዩ የአማራ አካባቢዎች ተቆጣጥረናቸዋል ስላሏቸው ቦታዎች መንግስትም ሆነ ሌላ ገለልተኛ አካል አላረጋገጠም። በሰሜን ጎንደር ዞን ትናንትና እና ዛሬ በመንግስት እና በፋኖ ቡድን ታጣቂዎች መካከል ያለውን ግጭት በተመለከተ እስካሁን በመንግስት በኩል ምንም አይነት ይፋዊ መግለጫ አልተሰጠም። የአሜሪካ ድምፅ ተጨማሪ መረጃ ለማግኘት ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የእጅ ስልክ ላይ ቢደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ለአሜሪካ ድምፅ አስቴር ምስጋናው